የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ህዳር 3 2016 ዓ ም መሰናዶው ጀመረ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የሚደረገው ድርድር ለውጥ እያሳየ ነው ተባለ። አንዳንድ ጊዜ እንደዚህ አይነት ድርድሮች ወዲያውኑ የማይገለጹባቸው በርካታ ምክንያቶች ሊኖሩ ይችላሉ። ከእነዚህ ውስጥ አንዱ ምንድን ነው? የድርድር ሂደቱ በውጭ ተጽዕኖ በሌሎች አካላት ተጽዕኖ እንዳይፋለስ በማሰብም ሊሆን ይችላል። የሚደራደሩባቸው ነጥቦች ምንድን ናቸው? አሁን ምን ደረጃ ላይ ደርሰዋል? ምን ምን ጉዳይ ላይ ተስማሙ? ምን ምን ጉዳይ ላይ አልተስማሙም? በዚህ ጉዳይ ላይ ማብራሪያ የሰጡ ሁለት ባለሙያዎችን ጋብዘናል። በምሽቱ የሚደመጥ ይሆናል አብይ ርዕሳችን ነው። በሌላ በኩል ከመቀሌ ማረሚያ ቤት ለማንበጥ ከሞከሩ እስረኞች መካከል አራቱ እንደተገደሉ ተገለጹ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችንም ይዘናል። ሰላም ጤና ስጥለን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማራ ደግሞ ስርጭቱን ከስቱዲዮ ላይ በመሆን እንዲሁ ያከናውንንናል ይሆናል። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ አሰባሰብ ናቸው ዜናዎች እንሻገራለን። በድጋሚ እንደምናመሻችሁ ዜናውን የማቀርብላችሁ እንግዲህ ወልደ ነኝ። በሶማሊያ በተከሰተ ጎርፍ ከ30 በላይ ሰዎች ህይወታቸውን አጡ። ከአፍሪካ ቀንድ የተነሱ ፍልሰተኞችን የያዘ ጀልባ የመን ባህር ዳርቻ መስመጡ፣ እንዲሁም ዴቪድ ካምሮን የውጭ ጉዳይ ሚኒስትር ሆኖ ተሾሙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሶማሊያ ከባድ ዝናብን ተከትሎ በተከሰተው ጎርፍ ምክንያት ከ30 በላይ ሰዎች ህይወታቸውን ሲያጡ፣ ግማሽ ሚሊዮን የሚሆኑ ቤታቸውን ጥለው ለመውጣት ተገደዋል። ኤልኒኞ በተሰኘው የአየር ንብረት ለውጥ ምክንያት ሶማሊያ ውስጥ ላለፈው አንድ ወር የጣለው ከባድ ዝናብ መኖሪያ ቤቶችን እና ማሳዎችን አጥለቅልቋል። የጎርፍ አደጋው የመጣው በሚሊዮን የሚቆጠሩ ሰዎች ረሃብ ጠርዝ ላይ ያስቀምጠውን ድርቅ ተከትሎ ነው። በሰሞኑ ጎርፍ 1.2 ሚሊዮን የሚሆኑ ሰዎች ሊፈናቀሉ እንደሚችሉ የአገሪቱ የማስታወቂያ ሚኒስትር ዳዊድ አዌየስ አስታውቀዋል። የመንግስት ባለሥልጣናት 31 ሰዎች መሞታቸውን ቢያረጋግጡም ቁጥሩ ከዛም ከፍ እንደሚል ሚኒስትሩ ስጋታቸውን ገልጸዋል። የሸበሌ ወንዝ ከልክ በላይ በመሙላቱ በበለደወይን ከተማ የሚገኙ መንገዶችንና ንብረቶችን አጥለቅልቋል። ባለፈው ግንቦት ወንዙ በመሙላቱ ሁለት መቶ ሺህ የሚሆኑ ሰዎች ተፈናቅለዋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው ሳምንት እንዳስጠነቀቀው ምናልባትም በመቶ ዓመት አንዴ ሊከሰት የሚችለው ጎርፍ ምክንያት አንድ ነጥብ ስድስት ሚሊዮን ሰዎች ችግር ላይ ሊወድቁ ይችላሉ። ከአፍሪካ ቀንድ የተነሱ ፍልሰተኞችን የያዘ ጀልባ የመን ባህር ዳርቻ ሲሰምጥ 26ቱ ሲተርፉ፣ 49ኙ ግን ፍለጋ ላይ መሆናቸውን የአገሪቱ ባለሥልጣናት አስታውቀዋል። 75 ፍልሰተኞችን ይዞ ሲጓዝ የነበረው ጀልባ የተገለበጠው ትናንት እሁድ እንደነበር የየመን የባህር ድንበር ጥበቃ ባለሥልጣናት አስታውቀዋል። ዛሬ ሰኞውም ፍለጋው እንደቀጠለ ታውቋል። ጀልባዋ የሰመጠችው በከፍተኛ ነፋስ ምክንያት መሆኑንና ተሳፋሪዎች በሙሉ ወደ ውሃው መውደቃቸውን ሳባ የተሰኘው የመንግስት ዜና አገልግሎት የባህር ድንበር ጥበቃ ባለሥልጣናትን ጠቅሶ ዘግቧል። በባሕረ ስላጤ አገራት የተሻለ ኑሮ ፍለጋ የሚጓዙና ከኢትዮጵያ፣ ጅቡቲ እና ሶማሊያ የሚነሱ ፍልሰተኞች ተመሳሳይ ተደጋጋሚ አደጋ ሲገጥማቸው ይስተዋላል። የቀድሞ የእግር ኳስ ኮከብ ጆርጅ ዊሃ በላይቤሪያ ፕሬዝደንትነት ይቀጥሉ እንደሆነ የሚወስነው ድጋሚ ምርጫ በነገው ዕለት ይደረጋል። የ57 ዓመቱ ዊሃ ከ78 ዓመቱ ጉምቱ ፖለቲከኛ ጆሴፍ ቧካይ ጋር በፕሬዝደንትነት ለመመረጥ የሚያደርጉት ፉክክር ተቀራራቢ ነው። ባለፈው ወር በተደረገው ምርጫ አንዳቸውም ለፕሬዝደንትነት የሚያበቃ በቂ የድምፅ ብልጫ ባለመግኘታቸው በነገው ዕለት ድጋሚ ምርጫ ይደረጋል። ሁሉም ወገኖች ሰላማዊ ሂደትን እንዲከተሉ የተባበሩት መንግስታት ድርጅት ጥሪ አድርገዋል በመጀመሪያው ዙር ምርጫ ከወደቁት 18 ተወዳዳሪዎች ድጋፍ ለማግኘት ሁለቱ ወገኖች ሲጥሩ እንደሰነበቱ የኤኤፍፒ ዘገባ አመልክቷል ሁለቱ ተፎካካሪዎች ከስድስት ዓመታት በፊት ያሳዩትን አይነት ምርጫ እንደሚደግሙ ታዛቢዎች በመናገር ላይ ናቸው በ በ2017 በተደረገው ምርጫ ጆርጅ ዊያ 61 ነጥብ 5 በመቶ ሲያገኙ ጆሴፍ በዋካይ ደግሞ 38 ነጥብ 5 በመቶ አግኝተዋል ጆርጅ ወያ በፕሬዝደንትነት ዘመናቸው ሙስንን አልተዋጉም እንዲሁም የደሃውን ሕዝብ ኑሮ አላሻሻሉም የሚል ነቀፌታ ይቀርብባቸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእስራኤልና የሐማስ ውጊያ በሆስፒታሎች አካባቢም ጭምር በቀጠለበት ሁኔታ በሺ የሚቆጠሩ ፍልስጤማውያን ዛሬ ሰኞ ሰሜን ጋዛን ለቀው ወጥተዋል። የዓለም ጤና ድርጅት ዋና ዲሬክተር የሆኑት ዶክተር ቴድሮስ አድሃኖም በበኩላቸው በጋዛ ትልቁ የሆነው ሺፋ ሆስፒታል እንደ ሆስፒታል ማገልገል ማቆሙን አስታውቀዋል። በሆስፒታሉ ያለው ሁኔታ አሳሳቢና አደገኛ መሆኑንም ገልጸዋል። የሆስፒታሉ ጄኔሬተር ነዳጅ በመጨረሱ አራት አካሚዎችና ከጊዜው ቀደም ብሎ የተወለደ ሕፃን ሕይወታቸውን እንዳወጡ ተዘግቧል። በሆስፒታሉ አካባቢ ያለው ተኩስና የቦምብ ፍንዳታ ቀድሞውንም ያለውን አስከፊ ሁኔታ እንዳባባሰው ዶክተር ቴድሮስ ጨምረው ገልጸዋል። የሐማስ ኃይሎች በሆስፒታሉ ውስጥና በአካባቢው ከሚገኙ ሲቪሎች መሀል በመደበቅ እንደ ማዘዣ ጣቢያ ይጠቀሙበታል ስትል እስራኤል ትከሳለች። እስራኤል ለክሷ የፎቶም ይሁን የቪዲዮ ማስረጃ እንዳላቀረበች ተዘግቧል። የሐማስ ታጣቂዎች በመኖሪያ አካባቢዎች ሲንቀሳቀሱና በትምህርት ቤትና መስጊዶች አካባቢ ደግሞ ሮኬት ሮኬትና ሌሎችንም መሳሪያዎች ሲያዘጋጁ የሚያሳይ ምስል እስራኤል ከዚህ በፊት ይፋ አድርጋ ነበር። አልቁድስ የተባለ ሌላ ሆስፒታል ነዳጅ በማጣቱ ምክንያት ትናንት ሁድ መዘጋቱም ታውቋል። ስድስት ሺህ የሚሆኑ ታካሚዎችንና ሰራተኞችን የእስራኤል ጦር እንዲያስወጣ ለማድረግ ዝግጅት በመደረግ ላይ መሆኑን ሆስፒታሉን የሚያስተዳድረው የፍልስጤማውያን ቀይ ጨረቃ ማኅበር አስታውቋል። ጠቅላይ ሚኒስትር ቤንጃሚን ነታንያው በበኩላቸው አንድ መቶ የሚሆኑ ታካሚዎችን ከሺፋ ሆስፒታል ማስወጣት መቻሉንና በአካባቢው ይገኙ የነበሩ በአስር ሺዎች የሚቆጠሩ ፊልስጤማውያንንም እንዲለቁ መደረጉን ትናንት ከሲኤንኤን ቴሌቪዥን ጋር ባደረጉት ቅልልም ቃለ ምልልስ ተናግረዋል። አሜሪካና ደቡብ ኮሪያ እየጨመረ የመጣውን የሰሜን ኮሪያ የኒውክለር እና የሚሳኤል ስጋት በጋራ ለመቀልበስ የደህንነት ስምምነታቸውን እንደገና አድሰዋል። ሁለቱ ወገኖች በተጨማሪም ጃፓንን ጨምሮ የሶስትዮሽ የመከላከያ ልምምድ የሚያደርጉበትን መንገድ ተወያይተዋል። የአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ለአመታዊ ውይይት ሶል የተገኙ ሲሆን የአገሪቱን የመከላከያ ሚኒስትር ሺንዋን ሲንክን ጨምሮ ከሌሎች ባለሥልጣናትም ጋር ተወያይተዋል። ውይይቱ በተለይም ሰሜን ኮሪያ የኒውክሌር ጥቃት እንዳትፈጽም የሚከላከሉበት መንገድ ላይ ያተኮረ ነበር ተብሏል። በሁለቱ ኮሪያዎች መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል ተብሏል። ይህም እየጨመረ በመጣው የሰሜን ኮሪያ የጦር መሳሪያዎች ሙከራ ና ደቡብ ኮሪያ ከአጋሯ አሜሪካ ጋር የምታደርገው ወታደራዊ ልምምድ እየተጠናከረ በመምጣቱ ነው ተብሏል። ሁለቱ ወገኖች ከአስር ዓመት በኋላ የታደሰ ነው የተባለውን የደህንነት ስምምነት መፈራረማቸው ታውቋል። ሰሜን ኮሪያ ደቡብ ኮሪያ ላይ የኒኩሌር ጥቃት ብትሰነዝር አሜሪካ የኒኩሌር ኃይሏን ጨምሮ ሙሉ ወታደራዊ አቅሟን ለማሰማራት ደቡብ ኮሪያን እንደምትከላከል ስምምነቱ አስቀምጧል። በመጨረሻም የቀድሞ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምሮን የአገሪቱ የውጭ ጉዳይ ሚኒስትር ሆነው ተሽመዋል። ጠቅላይ ሚኒስትር ሪሺ ሱናክ ያልተጠበቀውን ሹመት የሰጡት ከፍተኛ የሥልጣን ወንበሮችን እንደገና በማዋቀር ላይ ባሉበት ወቅት ነው። የ57 ዓመቱ ዴቪድ ካምሮን ከእንደ አውሮፓን አቆጣጠር 2010 እስከ 16 እንግሊዝን በጠቅላይ ሚኒስትርነት ካገለገሉ በኋላ አገሪቱ ከአውሮፓ ኅብረት አባልነት ለመልቀቅ ያደረገችውን ሕዝበ ውሳኔ ተከትሎ ከስልጣን ለቀዋል። ካሜሮን እንግሊዝ ከአውሮፓ ኅብረት ጋር እንድትቆይ ወትውተው ነበር። ዴቪድ ካሜሮን ያለፉትን ሰባት ዓመታት የሕይወት ታሪካቸውን በመጻፍና በንግድ ስራ ላይ አሳልፈዋል። ግሪንሲል ካፒታል የተሰኘው የፋይናንስ ኩባንያቸው ስኬታማ ሳይሆን ቀርቷል። ካሜሮን ከሦስት ዓመታት በፊት የመንግስት ሚኒስትሮች ለኩባንያቸው ስራ እንዲያመቻቹ በተደጋጋሚ ሲጠይቁ በመገኘታቸው የቀድሞ ባለስልጣናት የመንግስት ፖሊሲ ላይ ተጽዕኗቸው እስከምን ድረስ መሆን አለበት የሚል ጥያቄ አስነስቷል። ንጉሥ ቻርልስ ዴቪድ ካምሮን የላይኛው ወይም የመኳንንቱ ሸንጎ አባል እንዳደረጓቸውና ይህም የፓርላማ አባል ሆኖ ባይመረጡም የሚኒስትርነት ስልጣን እንዲይዙ እንዳስቻላቸው የጠቅላይ ሚኒስትሩ ብለው አስታውቋል። ክብራትና ክብራን የዜናው በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ኤደን መራቸው አሉ። እንግዲ ወልዴን ከአለም ዙሪያ ለተሰባሰቡት ዜናዎች አመሰግናለሁ በመከታተል ላይ የምትገኙት በ22 በ25 ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው ጥንቅራችን ይቀጥላል ኤደን ገረመ መሰናዳውን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሲ አሸናፍና ግርማ ደገፋ ምስልና ድምጽ በማቀናበር አብራችሁን ታምሹ ዘንድ እኛም ማብራራችሁ እንቆያለን። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ መሀሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ እየጋበዝን አሁን ወደ አብይ ረሳችን እንሻገራለን። የመንግስትና የኦሮሞ ነጻነት ሰራዊት ድርድር ለውጥ እያሳየ ነው ተባለ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ዳሬ ሰላም እየተካሄደ ያለው ድርድር አዎንታዊ ለውጥ እያሳየ እንደሆነ ቅርበት ያላቸው ምንጮች ለአሜሪካ ድምጽ ተናግረዋል። የኦሮሞ ነጻነት ሰራዊት ተደራዳሪ ቡድን በዋና አዛዡ ጃል መረውን ድሪባ እና በምክትላቸው ጃል ገመቹ አቦዬ እንደሚመራ ታጣቂ ቡድኑ ባወጣው መግለጫ አስታውቋል። ከመንግስት በኩል ደግሞ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እና የፍትህ ሚኒስትር ጌዲዮን ጢሞቴዎስ ድርድሩን ትላንት እንደተቀላቀሉም ምንጮቹ ጠቁመዋል። ይሁን እንጂ ሁለቱም አካላት ድርድሩ ስለሚገኝበት ደረጃ እስካሁን የሰጡት መግለጫ የለም። በጉዳዩ ላይ የህግ ባለሙያዎችን አስተያየት አካቶ ኬኔዲ ዋተ ተከታዩን ዘገባ አድርሶናል። ለአደራዳሪዎቹ ቅርበት ያላቸው ምንጮች እንደገለጹት ከሆነ በታንዛኒያ ዳሬ ሰላም ካለፈው ሳምንት ማክሰኞ ጥቅምት 27 ቀን 2016 ዓ ም ጀምሮ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል እየተደረገ ያለው ሁለተኛ ዙር ድርድር በአሁኑ ወቅት አዎንታዊ ለውጦችን ማሳየት ጀምሯል። ሁለቱም ወገኖች ግምት የሚሰጣቸው ተጨባጭ ጉዳዮችን ለመፍታት ወደ መነጋገር ተሸጋግረዋል ሲሉ ምንጮቻችን ዛሬ ህዳር 3 ቀን 2016 ዓ.ም ም አብራርተዋል። የኦሮሞ ነት ሰራዊት ደግሞ አመሻሽ ላይ ባወጣው መግለጫ በዋና አዛዥ ጃልመሮ ድሪባና በምክትላቸው ጃል ገመቹ አቦዬ የሚመራ የልዑካን ቡድን ለሰላም ድርድሩ ታንዛኒያ ገብቷል ብሏል። ይሁን እንጂ ተደራዳሪ ቡድኑ ወደ ስፍራው መቼ እንዳመራና ድርድሩ ምን ደረጃ ላይ እንደሚገኝ በመግለጫው ላይ አልጠቀሰም። ከኢትዮጵያ መንግስት በኩል ግን ሁለተኛው ዙር ድርድር ስለመጀመሩ ሚሆን እስካሁን ስላለው ለውጥ በይፋ የተነገረ ነገር የለም። ሆኖም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባ አምባሳደር ሬድዋን ሁሴን እና የአገሪቱ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ትናንት የመንግስትን ልዑክ መቀላቀላቸውን ምንጮቻችን ጠቁመዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የህግ ባለሙያ አቶ ደበበ ኃይለ ገብርኤል ሁለቱም ተደራዳሪ አካላት ስለድርድሩ መረጃ ከመስጠት የተቆጠቡት ለድርድሩ ውጤታማነት ይረዳል በሚል እንደሚሆን አብራርተዋል። አንዳንድ ጊዜ እንደዚህ አይነት ድርድሮች ወዲያውኑ የማይገልጹባቸው በርካታ ምክንያቶች ሊኖሩ ይችላሉ። ከነዚህ ውስጥ አንዱ ምንድን ነው፣ የድርድር ሂደቱ በውጭ ተጽዕኖ፣ በሌሎች አካላት ተጽዕኖ እንዳይፋለስ በማሰብም ሊሆን ይችላል ወደ በኋላ ላይ ከመንግስት የሚጠበቀው ምንድነው? ይሄን ነገር ድርድሩ በምን መልኩ ተመራ፣ እነማን መሩት፣ ድርድሩ ለምን አስፈለገ እንደዚህ ከሚሉት ነገሮች መገለጻቸው አይቀርም። ይፋ ሊያደርግ ይችላል። ወደ በኋላ ላይ ነገሩ እንደዚህ መስመር የሚይዝ አይነት ሲሆን፣ ለምሳሌ አሁን የፕሪቶሪያውን ስምምነት ብንወስድ ከዛ በፊት ብዙ ሰው የማያውቃቸው ኢንፎርማል የነበሩ ውይይቶች ይካሄዱ ነበረ እና አንዳንዴ እኛም ሀገር ብቻም አይደለም ሌላም ሀገር ያለ ልምድ ይሄን ነገር አስቀድሞ እንደዚህ ኦፊሻል በሆነ መልኩ ማውጣቱ ውጤታማ እንዳይሆን ሊያደርገው ስለሚችል ወይም ደግሞ ወደ አልተፈለገ ነገር ሊሄድ ስለሚችል ያለ መግለጽ ልምድ አለ። ግን በኋላ ላይ እነዚህን ነገሮች መንግስት የመግለጽ የማሳወቅ ኃላፊነት አለበት። ሌላው አስተያየታቸውን የሰጡን የህግ ባለሙያ አቶ አሮን ደጎልም እንዲሁ የድርድሩ ሂደት ይፋ ላለመሆኑ ምክንያት ይሆናል ያሉትን ጠቅሰዋል። የሚደራደሩባቸው ነጥቦች ምንድን ናቸው? አሁን ምን ደረጃ ላይ ደርሰዋል? ምን ምን ጉዳይ ላይ ተስማሙ? ምን ምን ጉዳይ ላይ አልተስማሙ? ያው የተደራዳሪዎቹ ምናልባት ኮድ ኦፍ ኤቲክስም ካለ ይፋ ከመደረጉ በፊት ማንም ሰው የድርድሩን ሂደት መግለጽ የለበትም የሚል ቅድመ ድርድር የሆነ ዝም ብሎ እንደ ሩል ለህግ ነገር ያወጡት ነገር ካለ the ሊገዙ ይችሉ ይሆናል። ሞሮፊያ አደራዳሪዎቹና የተደራዳሪዎቹ የግል ፍላጎትም ሊሆን ይችላል። የፖለቲካም ጉዳይ ሊሆን ይችላል። ስለ ድርድሩ ሂደት ለአሜሪካ ድምጽ የገለጹት ምንጮች በአሁኑ ወቅት እየታየ ያለው ለውጥ በድርድሩም ሆነ በሽምግልና ቡድኑ ላይ የመተማመን ስሜት እየታየ ለመሆኑ ጉልህ ማሳያ ተደርጎ ይወሰዳል ብለዋል። የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ ኃላፊ ዶክተር ወርቅነህ ገበየሁ ውይይቱን በቁርጠኝነት ሲያመቻቹ እንደነበረም ምንጮቻችን ጠቁመዋል። የዶክተር ወርቅ የመጠነቅነ ቃል አቀባይ ኑር መሐሙድ ሼህ ስለ ጉዳዩ ጠይቀ ናቸው። የኢጋድ ዋና ኃላፊ በውይይቱ ላይ መኖራቸውን አላረጋገጡም። ይሁንና የኢጋድ ዋና ኃላፊ በሁሉም አባል ሀገራት ያሉ ተግዳሮቶችን ለመቅረፍ በሚፈለጉበት ቦታ ሁሉ ድጋፍ ለማድረግ ጽኑ ቁርጠኝነት አላቸው ሲሉ ገልጸዋል። የኦሮሞ ነጻነት ሰራዊት በዛሬው መግለጫው ስለ ድርድሩ ለህዝብ ተገቢና ወቅታዊ መረጃ ያልተሰጠው የታጣቂ ቡድኑ መሪዎች ከኦሮሚያ ግንባር ወደ ታንዛኒያ የሚያደርጉት ጉዞ ደህንነቱ የተጠበቀ እንዲሆን ለማድረግ መሆኑን ገልጿል። ምንም እንኳን የድርድሩ ሂደት አሁን ያለበት ደረጃ በይፋ ባይገለጽም ስለ ድርድሩ ውጤት ህዝብን አለማሳወቅ ግን መዘዝ እንደሚኖረው የህግ ባለሙያ አቶ ደበበ ሀይለ ገብርኤል ይናገራሉ። በፊት ለምሳሌ አንዱ ኦነግ ጋር ተያይዞ ከሚያከራክሩት ነገሮች ውስጥ አንዱ ከኤርትራ ወደ ኢትዮጵያ በሚገባበት ጊዜ በኦነግ በኩል ትጥቅ የመፍታትና ያለመፍታት ነገሮች ሲነሱ ነበር። በእነሱ በኩል ይነሱ ከነበሩ ነገሮች ውስጥ አንዱ አስቀድመን ባደረግነው ስምምነት መሰረት መንግስት እየፈጸመ አይደለም የሚል ቅሬታም ያነሱ ነበረ። እና እንዲህ አይነት ነገሮች ለህዝብ ይፋ መሆን መቻል አለባቸው። በተቻለ መጠን መንግስት የሚያደርጋቸው ነገሮች መታወቅ አለባቸው። አሁን ይሄ በሚሆንበት ጊዜ በኋላ ለሚነሱ ነገሮች ህዝብም ተገቢውን ዳኝነት ይሰጣል፣ ተገቢውን እውቅና ይሰጣል። ማጋ ነው በእርግጥም ችግር የነበረው የሚለውን ያውቃል ይሄ አልተሳተፍንም እንደዚህ አልሆንም የሚሉ ነገሮችን ያስቀራል። በኋላ ላይ አላወቅንም የሚለውን ነገር ያስቀራል። ከዛ በላይ ግን መንግስት ደግሞ ኃላፊነት አለበት። አሁን ይሄ ድርድር በየትኛው መልኩ ውጤት ቢይዝ በውስጡ የተጠያቂነት ጉዳይ አለ። እስካሁን እየጠፋ ህይወት አለ፣ የወደመ ንብረት አለ፣ የተፈናቀሉ ሰዎች አሉ እና ማን ኃላፊነትን የሚወስደው የሚለው ይሄ ሁሉ እዚህ ውስጥ ይመጣል። ግን በጣም እንደዚህ ኤርሊ ስቴጅ ላይ ቅድም ባነሳት ምክንያት የግድ ላይገለጽ ይችላል። ሌላው የህግ ባለሙያ አቶ አሮን ደጎል በበኩላቸው ድርድሩ እየተካሄደ ያለበት መንገድ ላይ ጭምር ጥያቄ አላቸው። ድርድሩ፣ ንግግሩ፣ ለሰላም መወያየቱ፣ ለሰላም ቅድሚያ መስጠቱ እና በጠረጴዛ ዙሪያ ቁጭ ብሎ መምከሩ ጥሩ ነገር ነው የሚደገፍም ነው። መጀመሪያም መሆን የነበረበት ይሄ ነው። ወደ ጦርነት፣ ወደ ልቅትና ወደ ጥፋት ከመካሄዱ በፊት ይሄ ነበር መቅደም የነበረበት ነው። ግን ደግሞ አሁን ወደ ድርድር ስንገባ የሚ የድርድሩም ውጤት ህጋዊነት እንዲኖረው በውሳቱ ህጋዊነት እንዲኖረው ህጉ ተጠብቆ ደግሞ መሄድ አለበት ላለው እንደ ህግ ባለሙያ ማለት ነው ሽብር ወንጀልን ለመከላከል በወጣው አዋጅ ቁጥር አስራ አንድ ሰባ ስድስት ሁለት ሺ አስራ ሁለት አንቀጽ አስራ ስምንት እና አንቀጽ ሀያ ሁለት መሰረት ማንኛውም በአሸባሪነት ወይም በሽብር ወንጀል ውስጥ ተሳትፎ በአሸባሪነት የተሰየመ አካል ምንም አይነት ትራንዛክሽን ውስጥ መግባት እንደማይችልና ገብቶም ቢገኝ ደግሞ የገባውት ግንኙነት የሚያደርጋቸው ግንኙነቶች ምንም አይነት ህጋዊ ውጤት እንደሌላቸው አስቀምጧል፣ አዋጁ ማለት ነው። ከሸኔም ጋር ይሁን ከማንኛውም አካል ጋር ድርድር መካሄድ ሲያስፈልግና ሲታመንበት መጀመሪያ በአስሸባሪነት የተሰጠው ስያሜ በዚህ አዋጅ በተቀመጠው ፕሮሲጀር መሰረት ስያሜው ተሰርዞለት ከዛ በኋላ ወደ ትራንዛክሽን መግባት ይችላል ጥያቄ ባልተሰረዘበትና ባልተነሳበት ሁኔታ ግን ወደ ድርድርና ወደ እንትን መሄድ ምናልባት የዚህንም የህግ ማዕቀፍ ክልከላዎችንና ድንጋጌዎችን መጣት ነው የሚሆነው ብዬ ማስቡ። ጠቅላይ ሚኒስትር አብይ አህመድ በአሸባሪነት ከተፈረጁ አካላት ጋር እንዴት ድርድር ይደረጋል በሚል ከዚህ ቀደም ከተወካዮች ምክር ቤት ጥያቄ ተነስቶላቸው ከአሸባሪ ጋር ድርድር አይካሄድም የሚለው አባባል በደንብ መታየት አለበት። በውጊያዎች መሃል በየትኛውም ዓለም ድርድር እየተለመደ ነው ሲሉ ተናግረዋል። ለዚህም የኢትዮጵያንና የሌሎች ሀገራትን ተሞክሮ በማሳያነት ጠቅሰው ነበር። በታንዛኒያ በቀጠለው የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር ድርድር ላይ አሜሪካና ኖርዌይ በታዛቢነት እየተሳተፉ እንደሚገኙ ምንጮቻችን ገልጸዋል። ከመንግስት በኩል ስለ ድርድሩ መረጃ ለማግኘት ያደረግናቸው ተደጋጋሚ ሙከራ ዎች ሊሳኩልን አልቻሉም። በሌላ በኩል የህዝባችንን ፍላጎት እውን የሚያደርግና የሰማዕቶቻችንን መስዋዕትነት የሚያከብር ሰላማዊ የፖለቲካ እልባት ለማግኘት በቁርጠኝነት እንቀጥላለን ያለው የኦሮሞ ነጻነት ሰራዊት ተጨማሪ መረጃ የሰላም ድርድሩ ሲጠናቀቅ እንደሚሰጥ በመግለጫው ጠቁሟል። በሁለቱ አካላት መካከል በሚያዝያ ወር የተካሄደው የመጀመሪያው ዙር ድርድር ቁልፍ በሚባሉ ጉዳዮች ላይ ስምምነት ሳይደረስባቸው መጠናቀቁ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከታተላችሁት የዕለቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። ከመቀለ ማረሚያ ቤት ለማምለጥ የሞከሩ አራት እስረኞች ከሞከሩ እስረኞች አራቱ እንደተገደሉ ተገለጸ። በትግራይ ክልል ከመቀለ ማረሚያ ቤት ለማምለጥ ከሞከሩ 125 ታራሚዎች መካከል አራቱ እስረኞች እንደተገደሉ ማረሚያ ቤቱ አስታውቋል። ከትላንት በስቲያ ቅዳሜ እስረኞቹ ጠባቂዎችን በማጥቃት ለማምለጥ ሙከራ ማድረጋቸውን የገለጹት የማረሚያ ቤቱ አስተባባሪ ኮማንደር አማኑኤል ፍስሐ ግርግሩ ወደ መረጋጋት መምጣቱ መምጣቱና መነሻውም እየተጣራ እንደሚገኝ ገልጸዋል። ሙልጌታ ጽብሀ ዘገባ አለው። የትግራይ ክልል የመቀለ ማረሚያ ቤት ከትናንት በስቲያ ቅዳሜ ህዳር አንድ ቀን ሁለት ሺህ አስራ ስድስት ዓመተ ምረት ከቀትር በኋላ ግርግር የፈጠሩ እስረኞች ለማምለጥ ሙከራ አድርገው እንደነበር የማረሚያ ቤቱ አስተባባሪ ኮማንደር አማኑኤል ፍስሐ ለአሜሪካ ድምፅ ገልጸዋል። የጥበቃ ኃይሉም በወሰደው እርምጃ የአራት እስረኞች ሕይወት እንዳለፈ ኮማንደሩ አስታውቀዋል። ባልታወቀ ምክንያት ይህኛ የጥበቃ አባሎች ወደ ውስጥ ገብቶ ቆጠራ እንዲያካሄዱ ትእዛዝ ተሰጥቶ ወደ ውስጥ ሲገቡ ምክንያቱ ባልታወቀ ምክንያት ያው ታራሚዎች በውስጥ ሆኖ ለጥበቃ አባሎች ወደ ውስጥ አስገብቶ በተለያየ በድንጋይ በዱላ ቀጥቅጠው ጉዳት ከደረሱት በኋላ ከዛ ቀጥሎ ወደ ውጭ እንዲወጡ የነበሩት የማረሚያ ቤቱ አጥር ግብ ተሰባብረው ወደ ውጭ እስከ አንድ መቶ ሀያ አምስት የሚሆኑ ታራሚዎች ወጥተዋል። በተደጋጋሚ ማስጠንቀቂያ ከሰጠን በኋላ አሁንም ተጠናክረው ወደ ውጭ እንዲወጡ ያው ፍላጎት ስለነበራቸው ወደ ውጭ እንዲወጡ ድፊት እያደረጉ ነበሩና ወደ ማረሚያ ቤቱ የእስረኞች የምግብ ዝግጅት የሚካሄድበት ትልቁ አዳራሽ አለ፣ የስልጠና ቦታ አለ። እዛ ገብቶ እዛ የነበሩ የተለያዩ እቃዎች ሰባብረው፣ እንደ ስለት፣ እንደ ሞባይል የሰራተኞች ሞባይል ከወሰዱት በኋላ ታራሚዎቹ ታቸው እየቀጠለ ነው የሄደው እዛ የነበሩ የጥበቃ አባሎች ከነበሩበት ጥበቃ ማማ ወደ ላይ እየተኮሱ ተዋል። ግን ደግሞ ከአንድ መቶ ሀያ አምስት ሰዎች ዘጠኙ ቆስለዋል። አራቱ ታራሚዎች ደግሞ ወደ ህልፈት ተዳርገዋል ማለት ነው። በእርምጃው ጉዳት ከደረሰባቸው ዘጠኝ እስረኞች ሁለቱ ሕክምናቸው ጨርሰው ወደ ማረሚያ ቤቱ እንደተመለሱ የተናገሩት ኮማንደሩ ግርግሩን ለመቆጣጠር ጥረት ሲያደርጉ ከነበሩት የጸጥታ አባላትም ከባድ ጉዳት ደርሶባቸው በሕክምና ላይ የሚገኙ እንዳሉ ጠቁመዋል። የግርግሩ መነሻ ገና በምርመራ ሂደት ላይ እንዳለ ኮማንደሩ ገልጸው ሕይወታቸው ያለፉት አራት ሰዎችም ማንነታቸው እንደተለየና ቤተሰቦቻቸውም እንዲያውቁት ተደርጎ አስክሬናቸው እንደሚሰጣቸው አመልክተዋል። ስራቸው ይታወቃል። ወደ ቤተሰብ ለማድረስ በሂደት ላይ ስላለ ያው ቆጣ ይፈጸማል። የጸጥታ ሰራተኞች ጨምረን ያው ወደ ውስጥ ገብተን አረጋግተን አሁን ትናንትናው ተወያይተናል። ወደ እስላማዊ ህይወታቸው እንዲመለሱ ተደርገዋል። በመቀጠል ዛሬም ገብተን ነበር። አሁንም የተሻለ ሁኔታ የቅዳሜውን ግርግር ተከትሎ ታራሚ ቤተሰብ ያላቸው ነዋሪዎች ዛሬ ሰኞ ህዳር ሶስት ቀን ሁለት ሺ አስራ ስድስት አመተ ምረት ደህንነታቸውን ለመጠየቅ በማረሚያ ቤቱ ደጃፍ ወረፋ ይዘው ሲጠባበቁ ተመልክቻለሁ። በቦታው ያገኘሁት ህንጻ ግብር መድህን የታሰሩ የቅርብ ሰዎችን ደህንነት ለማረጋገጥ ተጨንቆ መምጣቱ ይገልጻል። አሁን በቃ እዛ ለመግባት ያው ብዙ ወረፋ አለ። ወረፋ እየጠበቅ ነው። ሰው በጣም እንደምታየው ብዙ ነው በጣም መንግስቱም ያው ግዴታ መውጣት አለበት ያው እነሱም በቃ አያያዙ የተሻለ ቢሆን ይሄ ሁሉ ሲደርስ የሆነ ክፍተት ምናምን ሲከፈት ነው ይሄ ሁሉ አድጋ የሚደርሰው። ቅድመ ሁኔታ መጠንቀቅ አለበት ነው ክፍተት እንዳይፈጠር፣ ያ ፖሊስም በማብዛት እንደዛ መሆን አለበት ነው። ታራሚዎች የተቋሙን ሕግ አክብረው መኖር እንዳለባቸው የሚናገረው ህንጻ የማረሚያ ቤቱ አስተዳደር ደግሞ የታሳሪዎችን መብት መጠበቅ እንደሚኖርበት አመልክቷል። በመቀለ በማረሚያ ቤቱ ያሉ እስረኞች ጠቅላላ ቁጥር ከመግለጽ የተቆጠቡት አስተባባሪ ኮማንደር አማኑኤል ፍሳም ለማምለጥ የሞከሩት የአንድ ብሎክ ተባራሚዎች ናቸው ብለዋል። ያመለጠ እስረኛ አለመኖሩም አረጋግጠዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። በሲዳማ ፌዴራሊስት ፓርቲ አመራሮች በፓርቲው መዳከም እየተወዛገቡ ይገኛሉ። በሲዳማ ፌዴራሊስት ፓርቲ አመራሮች መካከል እንደተፈጠረ በተገለጸው መከፋፈል ፓርቲው በከፍተኛ ውዝግብ ውስጥ እንደሚገኝ ተቀዳሚ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ እንደሆኑ የሚናገሩት አቶ ጴጥሮስ ዱብሶ አስታውቀዋል። በተቃርኖ የቆሙትና አስር የስራ አስፈጻሚ አባላትን በመያዝ በፓርቲው ጸሐፊ አቶ ገነነ ሀሳና የሚመራው ወገን ደግሞ አቶ ጴጥሮስ ፓርቲውን እንደማይወክሉና ፓርቲውን ለማዳከም ከክልሉ መንግስት ጋር በማበራቸው በስራ አስፈጻሚው እንደታገዱም ገልጸዋል። የክልሉ የኮሚኒኬሽን ጉዳዮች ቢሮ በበኩሉ በፓርቲው መካከል ያለው ውዝግብ ከክልሉ መንግስት ጋር ለማያያዝ የሚደረገውን እንቅስቃሴ ተከላክሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። በክልላዊው የስዳማ ፌዴራሊስት ፓርቲ አመራሮች መካከል በተፈጠረው መከፋፈል በከፍተኛ ውዝግብ ውስጥ እንደሚገኙ የፓርቲው ትክክለኛ አመራር እንደሆኑ የሚገልጹት አቶ ጴጥሮስ ዶቢሶም ዛሬ ሰኞ በሐዋሳ ከተማ የፓርቲው ጽህፈት ቤት በሰጡት መግለጫ ተናግሯል። የሀሳብ ልዩነቶችን በውይይት ለመፍታት ጥረት ሳደርግ ቆይቻለሁ። በተለይም የፓርቲው ሊቀመንበር የሆኑ በፍጹም ተደማምጦ በጋራ የመስራት ፍላጎት የሌላቸው፣ ከጋራ አመራር ይልቅ የግል አስተሳሰብ መጫን የሚወዱ በየቀኑ ፓርቲውን ሊጎዱ የሚችሉ ያልተመከረባቸውን መግለጫዎች ማንጋጋት ስራቸው ሆነ። ይህም በአካባቢው ሆነ በአባላት ዘንድ ያለመረጋጋት እና ስጋት የሚያስከትል በመሆኑ ምክርም ሆነ ሀሳብ ባለመቀበል ከውስጥም ሆነ ከውጭ ግጭቶችን ብቻ በማብዛታቸው ከፈት ችግር ውስጥ ፓርቲው እንዲገባ አድርገዋል። የፓርቲው ጸሐፊ አቶ ገነነ ሐሳና ደግሞ አቶ ጴጥሮስ ዶቢሶ ፓርቲውን ለማዳከም ባደረጉት እንቅስቃሴ እንደታገዱና ፓርቲውን ወኪሎ መግለጫ መስጠት እንደማይችሉ ገልጿል። በዚህ ጉዳይ እኛ የምንለው በአሁኑ ሰዓት በስራ አስፈጻሚ ደረጃ እኛ በሙሉ ድምፅ አግደናል። አቶ ጴጥሮስ እኛ በማንነቱ አይደለም ያጠላ ነው ፓርቲውን ለማጥፋት ፓርቲውን ለማፍረስ ከክልሉ ግዩ መንግስት ጋር ስሰራ በተጨባጭ ስለደረሰን ነው ሁሉም ስራ አስፈጻሚ ቢሮ ባለገባበት ሰዓት ጽህፈት ቤት ኃላፊ ጭምር ቢሮ ባለተገኘበት ሰዓት እሱ የሚሰጠው መግለጫ ተቀባይነትም የለውም፣ እኛም አንቀበልም። አቶ ጴጥሮስ በበኩላቸው የታገድኩበት መንገድ ስህተት ነው ሲሉ ይከራከራሉም። የወሰኑት ውሳኔ ህገደንቡን የጣሰ መሆኑን ገልጾ ቦርዱ በቀን 201216 በቁጥር አ11 62 ህዝባር 11 ህዝባር 1383 ውሳኔያቸው ውድቅ መሆኑን ለስዳኖ ፌዴራሊስት ፓርቲ የጻፈውን ደብዳቤ አለመቀበልና ስህተቱን ለማረም ፈቃደኛ ሳይሆኑ ቀርተዋል። በሐዋሳ የሚገኘው የፓርቲው ጽህፈት ቤትም ጥቅምት 27 ቀን 2016 ዓ ም በክልሉ መንግሥት ፖሊሶች እንደተሰበረ ባለፈው ሳምንት አርብ የገለጹት ፀሐፊው አቶ ወገንነ ሐሳናም ድርጊቱ የተፈጸመው ተቀዳሚ ምክትል ሊቀመንበር ነኝ ከምሉት ከአቶ ጴጥሮስ ጋር በማበር እንደሆነ አስረድተዋል። ረዳት ፕሮፌሰር ተሰማ ኤልያስ ሀገር ሲወጣ ውክልና ስ ሰጥቶ ሄዶ ለአቶ ደሳለኝ ነበረ። አቶ ጴጥሮስ የሚለው ግን ለሌላው መስጠት የሚገባው የሰጠው ውክልና ትክክል አይደለም የሚለው እሱ ንግግር ትክክል አይደለም አቶ ጴጥሮስ። ምክንያቱም የመተዳደር ዘንባችን ውስጥ ሌለን ለእኔ ይገባኛል፣ ሌላ ውክልና የሚሰጥ የለም የሚል የለም። ሊቀመንበሩ የፈለገው ሰው ውክልና ሊሰጥ ይችላል። ተቀዳሚ የሚለው ቱር ቃሉ ራሱ ሌላ ትክክል አይደለም። ከዚህ በኋላ እኛ አቃጣይነት ያለውን እኛም ከምርጫ ቦርድ ጋር እየተነጋገርን ነው ምን እንደሚሆን። አቶ ጴጥሮስ ደግሞ ጽህፈት ቤቱ አልተሰበረም፣ ፓርቲውም የሚፈርስበት ምክንያት የለም ሲሉ የቀረበባቸውን ክስ ተቃውመው የፓርቲው አባላት ግን እንደታሰሩ አክለው ገልጿል። በሌላ በኩል የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ወሰነለ ስምዖን በፓርቲው መካከል ያለውን ውዝግብ ከክልሉ መንግስት ጋር ለማያያዝ የሚደረገው እንቅስቃሴ ተገቢ እንዳልሆነ ባለፈው ሳምንት ለአሜሪካ ድምፅ ተናግሮ ነበር። በጉዳዩ ላይ ከብሔራዊ ምርጫ ቦርድ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ቦርዱ ባለፈው መስከረም ወር ለፓርቲው በጻፈው ደብዳቤም ጉዳዩ በጠቅላላ ጉባኤም መታየት እንዳለበት አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ 黑话心。 የኢትዮጵያ መንግስት ለብዙሀን መገናኛዎች መረጃ የማግኘት ነፃነትን ያረጋግጣል የተባለውንና በፍትህ ሚኒስቴር በረቂቅ ደረጃ ተይዞ የቆየውን የመረጃ ነጻነት አዋጅን እንዲያጸድቅ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። በኮሚሽኑ የሲቪልና የፖለቲካ መብቶች የስራ ክፍል ዲሬክተር አቶ ማንያውቃል መኮንን ለአሜሪካ ድምጽ በሰጡት ቃለመጠይቅ የመረጃ ነጻነት አዋጅ አስፈላጊነት በጥናት ቢረጋገጥም እስካሁን ድረስ ግን አዋጁ ሊጸድቅ አልቻለም ሲሉ ተናግረዋል። በዚህም በብዙሀን መገናኛው ዘርፍ ልዩ ልዩ ተግዳሮቶች እየተስተዋሉ መሆናቸውንም አመልክተዋል። የኢትዮጵያ የብዙሀን መገናኛ ባለሙያዎች ማህበር ፕሬዝዳንት አቶ ጥበቡ በለጠ በበኩላቸው እየታየ ያለው የመረጃ ነጻነት እጦት አዋጅ በማውጣት ብቻ እንደማይፈታ እና ከብዙሀን መገናኛ ህግ በላይ የአስተሳሰብ ለውጥ ወሳኝ እንደሆነ ጠቁሟል። ገብረ ሚካኤል ገብረ መድህን ዝርዝራለው በኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል እና የፖለቲካ መብቶች የስራ ክፍል ዲሬክተር አቶ ማንያው ቃል መኮንን ለአሜሪካ ድምፅ በሰጡት ቃለመጠይቅ፣ ከዚህ ቀደም በነባሩ የኢትዮጵያ የብዙሀን መገናኛና የመረጃ ነጻነት አዋጅ ላይ በፍትህ ሚኒስቴር ስር በተቋቋመ አንድ የባለሙያዎች ቡድን ጥናት እንደተደረገ አስታውሰዋል። በጥናቱም መሰረት ነባሩን አዋጅ በሁለት ዘርፍ ለያይቶ የማውጣት አስፈላጊነት እንደታመነበት አስረድተዋል። የሁለቱ ህግ ይዘቶች በባህሪው የተለያየ ነው። የመገናኛ ብዙሀን የተመለከተው ክፍል በቁጥጥር ላይ ኔጌቲቭ ራይትስ የምንላቸውን የያዘ ሲሆን የመረጃ ነጻነት የተመለከተው ክፍል ደግሞ ፈቃድና ነጻነትን ወይም ፖዚቲቭ ራይትስ የምንላቸውን የሚያይ ነው። ስለዚህ አንደኛ ሁለቱ ህጎች አብረው በመኖራቸውን እንደ ችግር አይቶ እንዲለያዩ ፕሮፖዝ አድርጎ፣ በዚሁም መነሻነት የመገናኛ ብዙሀን ህጉ ሲጸድቅ የመረጃ ነጻነት ህግ እንግዲህ እስካሁን አልጸደቀም ማለት ነው። የኢትዮጵያ ህገ መንግስት ለብዙሃን መገናኛ ልዩ ጥበቃ እንደሚደረግ ቢደነግግም በተግባር ግን ይህ ይሆን አይደለም የሚሉት አቶ ማን ያውቃል። በተለይም መረጃን ማግኘት ትልቁ ተግዳሮት እንደሆነ አመልክቷል። የመገናኛ ብዙሀን ከዚህ ከመረጃ ከማግኘት አኳያ እንደ ማንኛውም ዜጋ እንዲያገኙ መደረጉ አንድ ተግዳሮት ነው። አስገዳጅ መረጃ የመስጠት ስርዓት አለመኖሩ ሌላው ለአሰራር አስቸጋሪ የነበረው ነው። ሁለተኛ፣ ይሄንን የመረጃ ነጻነት ህጉን ለማስፈጸም ስልጣን የተሰጠው እንባ ጠባቂ ተቋም ነው። ይሄንን የማስፈጸም ኃላፊነቱን ሲወስድ ግን ወይ አቅሙን ማጠናከር፣ ወይ ደግሞ ገለልተኛ የሆነ ሌላ ተቋም ማቋቋም ከተለዩት ችግሮች መሀል አንዱ ነበር። የህዝቡ ግንኙነት ባለሙያን መመደብ በየተቋማት ውስጥ እንደ መልካም ቢታይም እነዚህ አይነት ባለሙያዎች ብዙ ጊዜ እስከ ደቃት ይልቅ በፖለቲካ ታማኝነት ጋር የተያያዙ ትኖች ይነሱ ነበር ቅሬታዎች። እንግዲህ ዋና ዋናዎቹ እነዚህ ናቸው። አዲሱ የመረጃ ነጻነት አዋጅ የተረቀቀው እነኚህን ችግሮች በተሻለ መንገድ ለመፍታት በማሰብ ነው ያሉት ዲሬክተሩ። አዋጁ ሲጸድቅ የመረጃ ነፃነት በተቋማዊ አደረጃጀት የበለጠ እንደሚረጋገጥና ራሱን የቻለ ተቆጣጣሪ አካልም ሊኖር እንደሚችል ግምታቸውን አስቀምጠዋል። ረቂቁ በነባሩ የብዙሃን መገናኛ አዋጅ ላይ የነበሩትንም ክፍተቶች ይሞላል ብለዋል። የኢትዮጵያ የብዙሃን መገናኛ ባለሙያዎች ማህበር ፕሬዝደንት አቶ ጥበቡ በለጠ በበኩላቸው በዘርፉ ያለው ችግር አዋጅ በማውጣት ብቻ ሊፈታ አይችልም ሲሉ ይገልጻሉ። እኔ አዋጆች መታወጃቸው ብቻ ሳይሆን አጠቃላይ መገናኛ ብዙሃንን መረጃ የመስጠትን ለነገር የምንረዳበት መንገድ መስተካከል አለበት ብዬ ነው የማስበው። ለምንድን ነው አንዳንድ ባለስልጣናት፣ አንዳንድ ኃላፊዎች መረጃውን ሲሰጡ ነው ጥያቄ የሚመጣባቸው ይባላል ከአለቆቻቸው የሚጠይቋት እምቢ ካሉ የሚጠየቁበት ምንም አግባብ የለም። መረጃ አልሰጥም ቢል የሚጠየቅበት አግባብ የለም። ስለዚህ ለቀቅ እንዲያደርጉ ያልሰጠ የመንግስት ባለስልጣን የሚጠየቅበትን ለመገናኛ ብዙሃን መረጃ ለመስጠት ባህላችን ውስጥም በአጠቃላይ ንፉግነት ይታያል። አይደለም የመንግስት ሰዎች ብቻ ሳይሆኑ ልዩ ልዩ የመንግስት ያልሆኑ ድርጅቶችንም ስናይ፣ ግለሰቦችን ስናይ፣ ነዋሪዎችን፣ ተራ ዜጎች የምንላቸውንም ስናይ ለመገናኛ ብዙሃን መረጃ የመስጠት የፍርሃት ቆፈን የመፍራት መገናኛ ብዙሃኑን የማግለል አይነት ጉዳዮች አሉ እና እነዚህ አስተሳሰቦች መቀየር አለባቸው። እነዚህ እስካልተቀየሩ ድረስ ህግ አወጣን ፖሊሲ አወጣን ብዙ ለውጥ ልናመጣ አንችልም። የሲቪልና የፖለቲካ መብቶች የስራ ክፍል ዲሬክተሩ አቶ ማን ያውቃል መኮንን ደግሞ አዋጁን ማጽደቅን ጨምሮ መንግስት በዘርፉ ያሉትን ችግሮች የማስተካከል እርምጃ እንዲወስድ ጥሪ አቅርበዋል። ጋዜጠኞች፣ ፖለቲካል ኮሜንታተሮች፣ አክቲቪስቶች ላይ የሚፈጸሙ እንግልት፣ ማዋከብ ስር እንዲቀር በህግ አግባብ ብቻ እንዲፈጸም የሚዲያ ህጉ በተቀመጠው መሰረት ተግባራዊ እንዲደረግ የሚዲያ ባለስልጣኑ የአቅም ግንባታ ስራዎች ባለሙያዎች ቢሰጥ የሚወሰዱ እርምጃዎች ከመንግስት በተለይ ከዚህ ከኢንተርኔት መዝጋት ጋር በተያያዘ ይሄ ነሴሲቲ እና ፕሮፖርሽናሊቲ የምንላቸውን መስፈርቶች መርሆዎች እንዲከተል የምንናለ በመጨረሻም እንግዲህ ረጊት የመረጃ ማግኘት ነፃነት አዋጁ እንዲጸድቅ የሚሉ ሀሳቦች ነው ያለን። የመረጃ ነፃነት አዋጁ ረቂቅ እስከ ዛሬ ድረስ በፍትህ ሚኒስቴር እጅ እንደሚገኝ ዲሬክተሩ አቶ ማንያው ቃል ጠቁመዋል። በጉዳዩ ላይ ከፍትህ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ግን ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ሐማስን ጨርሳ እስክታመክን ድረስ ሀገራቸው በጋዛ ያላትን ወታደራዊ እንቅስቃሴ እንደምትቀጥል አጽንኦት ሰጥተው የተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት እሁድ በሰጡት አስተያየት ባለፈው መስከረም 26 በተደረገው ጥቃት ከደረሰበት ወቅት አንስቶ በታጣቂዎች ቡድን ታግተው የሚገኙት ከሁለት መቶ በላይ ታጋቾችን ለማስለቀቅ ከስምምነት ላይ መድረሳቸውን አስታውቋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያጠናቀረችውን አሉላ ከበደ እንደሚከተለው አሰናድቶታል። በደርዘን የሚቆጠሩ የአረብ መሪዎች በሳዑዲ አረቢያ አስቸኳይ ስብሰባ ባደረጉና የእስራኤል ጦር በጋዛ ያደረሰውን ጥቃት አጥብቀው ባወገዙ ማግስት የዋይት ሃውስ የብሔራዊ ደህንነት ጉዳዮች አማካሪ ጃክ ሱሊቫን በኤቢሲ ቴሌቪዥን ቀርበው ቴልአቪቭ በሐማስ ላይ የከፈተችውን ጦርነት አስመልክቶ አገራቸው ዩናይት ስቴትስ ያላትን አቋም በአጽንኦት ተናግረዋል። We believe in the importance of the laws of war, which means taking every possible measure to protect civilians. <laughs> የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ትላንት እሁድ ከሲኤንኤን ቴሌቪዥን ጋር ቃለ ምልልስ ባደረጉበት ወቅት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋዛ ውስጥ ቁጥራቸው የበዙ ፍልስጤማውያን ስለመገደላቸው የተናገሩትን አስመልክቶ አስተያየት እንዲሰጡ ተጠይቀዋል። ሲቪሊያን ስ ትራጂ እንደ እኔ ማንኛውም በሲቪሎች ላይ የሚደርስ ጉዳት ያሳዝናል። እናም ተጠያቂው ሐማስ ብቻ መሆን አለበት፣ ምክንያቱም አንዳንድ ጊዜ መሳሪያ ደግኖ ነው ሰዎች ከጦርነት ቀጠናው እንዳይወጡ የሚያግደው። ከጦርነት ቀጠና ውጭ ወደሆኑ አካባቢዎችና ከጥቃት ነጻ የሆነ መተላለፊያ እንዲሆን በወሰነው የሰዎች መተላለፊያ ሳይቀር ጥቃት ያደርሳል። ከቀደመው ጥያቄ ባልተያያዘ ሁኔታ ኔታንያሁ በመስከረም 26ቱ ጥቃት ወቅት በሐማስ ታፍነው በሐማስ ታፍነው የተወሰዱትን ታጋቾች ለማስለቀቅ ስለሚቻልበት ስምምነት ያላቸውን አስተያየት ለኤንቢሲ ቴሌቪዥን ጣቢያው ሚት ዘ ፕሬስ ፕሮግራም ተናግረዋል። ኤክስትራኦርዲነሪ ወርክ ፑቲንግ ፕሬሸር ኦን ሃማስ ሊደርሽፕ ማ የእስራኤል መከላከያ ሰራዊት በሐማስ አመራር ላይ ጫና በመፍጠር እያደረገ ያለው ብርቱ ስራ ነው። አንዳች ሊደርስ የሚችል ስምምነት ካለ እንኳን እውን ሊያደርግ የሚችለው ስለ እሱ ሁኔታው በተፈጠረ ጊዜ እንነጋገራለን። ከተሳካም ይፋ እናደርጋለን። ጠቅላይ ሚኒስትሩ አክለውም ያኔ ጦርነቱ ሲያበቃ፣ አጠቃላዩ የጋዛ ወታደራዊ ኃላፊነት በእስራኤል እጅ እንደሚቆይ ነገር ግን ማን እንደሚያስተዳድረው ለመወሰን ጊዜው ገና ነው ብለዋል። As far as the civilian management of Gaza, we need to see uh, the following two things. Gaza has to be demilitarized, and Gaza has to be de radicalized. Mm -hmm. And I think so far, we haven't seen any uh, Palestinians. <laughs> ይህ በእንዲህ እንዳለም ፍልስጤማውያን ሲቪሎች ሰሜናዊ ጋዛ አለቀው መሸሻቸውን ቀጥለዋል። በርካታ የተባበሩት መንግስታት ድርጅት ተቋማትም በሆስፒታሎች ላይ የሚደርሰው ጥቃት በአስቸኳይ እንዲቆም ሲሉ ጥሪ አሰምተዋል።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ አስራ ስምንት የሚተላለፍላችሁን የሰኞው ምሽት ህዳር ሶስት ሁለት ሺ አስራ ስድስት አመተ ምረት መሰናዷችን ነው። ለምሽቱ የያዝነውን የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ እንገኛለን። የሁለተኛው ምዕራፍ የመጀመሪያው መሰናዷችን ሐኪሞን ይጠይቁ ነው። የምሽቱ ሐኪሞን ይጠይቁ ባለፈው ሳምንት ካስተናገደው ርዕሰ ጉዳይ ጋር የተዛመደ ርዕስ ነው ይዞ የመጣው። በቀደመው ፕሮግራማችን በትምህርት ቤት አሊያም ደግሞ በሰፈር ውስጥ የእድሜ ኩያቸው አሊያም ታላላቃቸው በሆኑ ጉልበተኛ ልጆች የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚያስከትሏቸው የተለያዩ የማህበራዊ ምስቀልቅሎችና የስነ ልቦና ጉዳቶች በተጨማሪ ሊያስከትሉ የሚችላቸውን የአእምሮ ጤና ሁከቶች መኖራቸውን ነበር የተመለከት ነው። በዛሬ መሰናዷችን ደግሞ ሌሎችን ለመጉዳተ ሆነ ተብሎ ጥቃት የሚፈጽሙ ወይም ደግሞ የሚያጠነጥን ሰው ስነ ልቦናን እንቃኛለን። ሙያዊ ትንታኔውን የሚሰጡን ዶክተር ቢንያም ገሰሰ የልጆች ወጣቶችና የአዋቂዎች ልዩ የአእምሮ ሐኪም ናቸው። በተጨማሪም በፔንስልቬኒያ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበርም ናቸው። ያነጋገራቸው አሉ አከበደ ነው። ወደዛ ነው ምናልፈው። ዶክተር ብንያም ገሰሰ ተገኔ በድጋሚ ለጊዜው አመሰግናለሁ። አሽክሪ አንድ ሰው ሆም ብሎና በተደጋጋሚ በሌላ ሰው ላይ ጉዳት ለማድረስ በኃይል ወይም በጉልበት የሚደርስ ጥቃት አካላዊ ወይ በቃላት እና በዘለፋ በስድብ ሊሆን ይችላል። ለማንቋሸሽ በሚደረጉ ጥረቶች ሊገለጥ ይችላል ወይም ደግሞ በተሰወረ መንገድም ሊፈጸም ይችላል። ለመሆኑ አንድ ልጅ ይህን ቡሊ በመባል በእንግሊዝኛ ቃል በስፋት የሚታወቅ ባህሪ እንዲላበስ የሚያደርጉ የስነ ልቦና መንስኤዎች ይኖሩ ይሆን? ጉዳት አድራጊው ራሱ እንዲህ አይነት ጠባይ እንዲኖረው ለዚህ ሊያጋልጡት የሚችሉ ሁኔታዎች አሉ። በእሱ ብንጀምረው፣ በአብዛኛው የምንነጋገረው ወይም ለማከም የምንሞክረው የተጎዳውን ሰው ነው። ጉዳቱን የሚያደርሰው ሰው ምንም ችግር አለብኝ ብለው ሕክምናም አይፈልግም። እንደዚህ አይነት ሰው ብዙ እርዳታ ላይ ሊመጣ የሚችለው በትምህርት ቤት ተከሶ ወይም ሌላ ሌላ ከህግ ጋር የሚያገናኙ ነገሮች ሲመጡ በፖሊስ ወይም በሌላ ሰው ሪፈር ተደርጎ ነው እንጂ በራሳቸው ቡሊዎች ወይም ጉልበተኞች ችግር አለን ብለው እርዳታ አይፈልጉ፣ እና ብዙ ነገሮች አሉ ለዚህ መንስኤ ነው የሚባሉት። አንደኛው በቤተሰብ ውስጥ ያለ ችግር ነው። አባት የሌለበት ቤት ውስጥ ለምሳሌ አንዳንድ ልጆች ጥሩ አይነት አይተው የሚያድጉት አይነት ሰው ስለሌለ እንደፈለጉ የመሆን ጠባይ አለ። በዚህ አይነት ደግሞ አንዳንድ ጊዜ ራሳቸው ላይ ትልቅ አይነት ጉዳት ያንን ጉዳት መወጣት ሲከብዳቸው ራሳቸውን እንደ ይባላል ራሳቸውን እንዲሻላቸው ጥሩ እንዲሰማቸው፣ አንዳንድ ጊዜ እንግዲህ እንዴት ነው ራስ ላይ ጥሩ አይነት አስተሳሰብ ጥሩ የስነ ልቦና ጤንነት ሳይኖር ሌላውን ሰው ካንተ የባሰ በማድረግ ጥሩን የሚሰማ አይነት ነገር አለ እና ሳይኮሎጂው አንዳንድ ጊዜ እንደዛ ነው የሚያሳየው። በራሳቸው ላይ ጥሩ እምነት የሌላቸው ራሳቸውን ዝቅተኛ አድርገው የሚያዩ ሰዎች ሌላውን ሰው ከነሱ የባሰ በማስመሰል ወይም በጉልበት በሚያገኙት ነገሮች በመጠቀም ራሳቸው ደስ እንዲላቸው ማለት ነገር አለ። አንዳንድ ጊዜ ደግሞ ፒር ፕሬሽር ይባላል፣ በጓደኞች ተጽዕኖ በሚደረግ ነገር አንዳንድ ጊዜ በጉልበተኝነት ጥቅም ለማግኘት ይሞከራል። ግን በዚህ ጉልበተኝነት ወይም ቡሊንግ በምንለው ነገር እንዳልከው ዋናው መታየት ያለበት ሆነ ብለው የሚያደርጉት ነገር ነው። በዚህ ጥቅም ያገኛሉ፣ ሌላው ሰው ይጎዳል። ይሄ ደግሞ የአንድ ጊዜ ሳይሆን በተደጋጋሚ የሚከሰት ነገር ነው። ዶክተር ቢኒያም ሁለት ሶስት ነጥቦችን ነው አያይዘው የተመለከቱት። ጠባዮች ለዛ ሊረዱ የሚችሉ የአካባቢ ሁኔታዎች አሉ። እንደዚ አይነት ሁኔታን የሚያጎለብቱ ልጆች ባፈነገጠ እና በክፋት መንገድ ሰዎችን መጉዳት ጠባያቸውን እንዲያደርጉት የሚገፋፉ አሉ። ይሄ ምንድነው እንግዲህ ችግሩ ወይም ክስተቱ ለትምህርት ቤት ወይም ለቤተሰብ በሚነገርበት ጊዜ ችግር እንደሆነና እርምጃ እንደሚያስፈልገው ሕክምና ወይም እርዳታ እንደሚያስፈልገው በሚደረግ ጊዜ ቤተሰቦች ለምሳሌ በራሳቸው ጥሩ ክትትል በማድረግ ይህ ምንድን ነው ልጅ የሚፈልገው ቢቻል ከእናትና አባት ጋር አብሮ ማደግ ቢቻል ደግሞ በየቀኑ የዕለት በዕለት ያለው ነገሮች በሙሉ እንዴት እንደሆኑ የሚጠይቅ እና የሚከታተል ቤተሰብ ይፈልጋል። እና በቤተሰብ ውስጥ ጥሩ አይነት ግንኙነት ካለ ለምሳሌ ዛሬ ውሎ እንዴት ነበር ውሎሽ እንዴት ነበር? ምን አጋጠመሽ? ወደ ትምህርት ቤት ስትሄጂ በባስም የሚካሄድ ከሆነ ወይም ትምህርት ቤት ውስጥ ምን አጋጠማችሁ ብሎ ማጫወት ትልቅ ነገር ነው። ይሄ ምንድን ነው ልጆች የሚያደርጉትን ሁሉ ነገር ለማወቅ አንፈልግም፣ ግን እንደዚህ አይነት በሚደርሱ ትልልቅ ነገሮች በኋላ ትልቅ ችግር ላይ ከመድረሱ በፊት መከላከል ይቻላል። እና በእንደዚህ በእንደዚህ አይነት ነገሮች የልጆቻችንን ሁኔታ ብንቆጣጠር ብንከታተል ማስወገድ ይቻላል። ዶክተር ቢኒያም የልጆችን ውሎ መከታተል የሚያስፈልገውን ያህል ልጆች የሚያደርጉትን የሚያውቁትን በሙሉ ማወቅ አያስፈልገንም ብለዋል። ሆን ተብሎ ሁሉን ነገር ለማወቅ መሞከር ችግር ሊያመጣ የሚችልበት ሁኔታ አለ። እንደሚመስለኝ ልጆችም በራሳቸው የተወሰነ ነገር በሚስጥር መያዝ ቢችሉ ወደፊት ሚስጥረኛ ሆነው እንዲታመኑ የሚሆን ይመስለኛል። ለምሳሌ ከጓደኞች ጋር የምንጫወታቸው ነገሮች አሉ። አንዳንድ ነገሮች እያንዳንዱ ዝርዝሩ በጓደኛ መካከል መቅረት የሚችል ነው። ሁሉን ነገር የተነገረልን ማውራት የለብን። ዋናው በቤተሰብ እና በልጆች መካከል ጥሩ አይነት ግንኙነት ያስፈልጋል። ያ ግንኙነት ምንድነው? ልጆቹ ሁሉን ነገር ማውራት የለባቸው ቢሆንም ችግር ካለ እናምናችኋለን፣ ንገሩ። በራሳችሁ መፍታት ከቻላችሁ ጥሩ ነው፣ ካልቻላችሁ ደግሞ እኛ ያለንላችሁ፣ የሚል አይነት ድጋፍ እንዲኖራቸው እና ብቻዬን አይደለሁም እንደዚህ ነገር በሚደርስብኝ ጊዜ በራሴ መወጣት አለብኝ ወይም ደግሞ መጥፎ ነገር ሲደርስብኝ ዝም ብዬ መቻል አለብኝ እንዳይሉ ነገሮች ወደፊት ከፍተኛ ጭንቀት እንዳያመጣባቸው መከላከል አለብን። ዶክተር ቢንያም ይህን አይነት ጠባይና ምግባር ያለባቸው ሌሎችን ሆን ብለው በተደጋጋሚ ለመጉዳት በታለመ ጥረት ጥቃት የሚያደርሱ በኃይል በሌሎች መሳቂያ መሳለቂያ ማድረግ የሚያዝናናቸው አይነት ልጆች ከታወቀ የአእምሮ ጤና ሁከት ጋር የሚያያዝበት ወይም ተያይዞ የሚታይበት ጊዜ አለ። እንዲህ ያለው ምግባር ከአእምሮ ጤና ሁከት ጋርም ትስስር ካለው አያይዘው ቢያስረዱን። አንዳንድ ጊዜ ምንድን ነው የሰዎች ጠባይ እና ባህሪያቸው ኃይለኝነት ሊኖር ይችላል። በልጅነት ጊዜ ካልተስተካከለ ያ ጠባይ በኃይለኝነት ያገኙት ነገሮች ለወደፊቱም ይገፋፋቸዋል እና በቀላሉ ለምሳሌ አንድ ልጅ መጫወቻ ካለው ሌላኛው ከሌለው በኃይል መውሰድ እችላለሁ እና መጫወት እችላለሁ ካለ በልጅነት ማስተካከል የሚኖሩ ነገሮች አሉ። ይህ ምንድን ነው ፍቃድ መጠየቅ ያስፈልጋል። ያኛውም ጋር አብረው ሼር አድርገው መጫወት እንደሚችሉ ምናምን ይቻላል። እነዚህ ነገሮች በጊዜ ካልተስተካከሉ ወደፊት የምፈልገውን ነገር በሀይል በጉልበት ማግኘት እችላለሁ ይመጣል። አንዳንድ ሰዎች ደግሞ አቴንሽን ይፈልጋሉ እና ያ አቴንሽን በጥሩ ነገር ማግኘት ሲያቅታቸው፣ ለምሳሌ በትምህርት ደካማ ከሆኑ እና ምንም አይነት አቴንሽን ካላገኙ ቤት ገብተው ብዙ ችግር ካለ እና በእውቀትም ወደኋላ ከቆረ እና ሆምወርካቸው ምንም መስራት ካቃታቸው ሌላኛውን ሰው ሆምወርኬን ስራ ብለው ማስፈራራት ወይም በግድ መጠቀም መቻል ይሞክራሉ። እንዳልከው አንዳንድ ጊዜም አንዳንዶቹ ደግሞ ምንድን ነው ስለሌላ ሰው ስሜት ግድ የሌላቸዋሉ። በተፈጥራቸው ይህ ምንድነው ኤምፓቲ የምንለው ነው። በልጅነትህ እኔ ብቻ የሚሰማኝ ከማለት ሌላ ሰዎችም ምን ይሰማቸዋል፣ ሰውየው ያዝናል ይሰማዋል ህመም እና ልክ አይደለም የሚለውን ነገር ብዙውን ጊዜ በተወሰነ እድሜ ወ ሰባት አመት ስምንት አመት ሰዎች ጥሩና መጥፎን በደንብ ላይ ይተያቃሉ እና ይሄ የምሰራው ነገር ልክ አይደለም ብለው ራሳቸውን እንዲወቅሳቸው ካልቻሉ አንዳንድ ሰዎች በእውነት እነዚህ አንታይ ሶሻል የሚባሉ ሰዎች አሉ ይሄ ምንድን ነው ከፍተኛ ደረጃ ነው በልጅነታቸው ምንድን ነው ኦፖዚሽናል ወይም ዲፋይንት ይባላሉ እንቢ የማለት አዝማሚያ ያላቸው ልጆች አሉ በትክክል ካልተስተካከለ እያደገ ሲሄድ ወደ ኮንዳክት ዲስኦርደር ይባላል ይሄ ምንድን ነው በትምህርት ቤት ውስጥ ህግ ያለማክበር ከፍ ያለ ሰው አዋቂን ያለማክበር ከዛ የሚቀጥለና ካልተስተካከለ ወደ አንታይ ሶሻል ፐርሰናሊቲ ዲስኦርደር ይመጣል። ይህ ምንድን ነው? ህግ አይመለከተኝም እና ሁሉን ነገር በአቋራጭ ማለት እና ወደፊት በስራ ላይ በትምህርት ላይ በልዩ ነገሮች ችግር ሊገጥማቸው ይችላል። ዶክተር ቢኒያም ገሰሰ ተገኔ የታዳጊ ልጆች የወጣቶችና የአዋቂዎች አእምሮ ጤና ባለሙያ በሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ስጥልኝ አሉላ፣ እግዜር ስጥልኝ፣ አመሰግናለሁ። በኬንያ የሚገኘው የካባራክ ዩኒቨርሲቲ ተማሪዎች ሳርን ወደ ምግብ ዱቄት በመቀየር ለሰው ልጆች ፍጆታ የሚውል አዲስ ዱቄት ፈጥሯል። የጁማማ ጃንጋ ዘገባ ደረጀ ደስታ ያቀርበዋል። ይህን ነገር ስትመለከቱ ሰሎሜ ኒጅሪ ከግቢዋ ውስጥ ሳሩን እያጸዳች ነው ብለው ያስቡ ይሆናል። ነገሩ ግን ወዲህ ነው። ዱቄት ለማምረት ግብአት የሚሆናትን ጥሬ ዕቃ እየሰበሰበች ነው። ኒጄሪ በኬንያ ስምጥ ሸለቆ ክልል በሚገኘው ካባራክ ዩኒቨርሲቲ ከሚገኙት ሳርን ወደ ዱቄት መቀየር የሚቻልበትን መንገድ ከፈጠሩት መካከል አንዷ እሷ ነች። በርካታ ቤተሰቦች ከከፍተኛ የኑሮ ውድነት ጋር በሚታገሉበት በዚህ ወቅት ሳሩ በቆሎን ተክቶ ለመደበኛው የኬንያ ምግብ ኡጋሊ የሚሆን ዱቄት ሊወጣው ይችላል። ሳር በቆሎን ተክቶ ለመደበኛው የኬንያ ምግብ ኡጋሊ የሚሆን ዱቄት ሊወጣው ይችላል። ሳሎሜ ኒጄሪ ይህን ታስረዳለች። ኮንሲደሪንግ ዘ ፕራይሰስ ኦፍ ሜዝ ፍላወር ዊች ኢዝ ዘ ስቴፕል ፉድ ኢን ኬንያ በኬንያ ዋና ምግብ የሆነውና ዋጋው 50 በመቶ ገደማ የጨመረውን የበቆሎ ዱቄት ግምት ውስጥ በማስገባት አብዛኛው ሰው አቅም እንደሌለው ተገንዝበናል። ስለዚህ ይህ ምግብ ለእያንዳንዱና ለሁሉም ሰው ተመጣጣኝ እንዲሆን የምናረጋግጥበትን መንገድ ለማግኘት እንችላለን። ኢኮስታርች የተባለው ይህ ዱቄት የሚሰራው በኢንዛይም ሂደቶች አማካኝነት ሳርን ወደ ምግብ ዱቄት በመለወጥ ነው። ተማሪዎቹ በአብዛኛው ሲጠቀሙበት የቆዩት የቤርሙዳ ሳር የተባለውን የሳር አይነት ወይም ቤርሙዳ ግራስን ነው ነገር ግን ማንኛውም የሳር ዝርያ ሊሰራ ይችላል ይላሉ። ኢኮስታርች ተብሎ ስለተጠራው የሳር ዱቄት ከካባራክ ዩኒቨርሲቲ ተማሪ ኢኖሰንት ባህቲ እንደሚከተለው ያስረዳል። ሳር መብላት አንችልም አይደል? ላምብ ግን ሳሩን በልታ ትፈጫዋለች። ስለዚህ አሁን ሴሉሎስን በሳር ውስጥ የምንለውጥበትን መንገድ አገኘን። ይህ ማለት በመጠኑ መፈጨት የማይችሉት አሁን ስለ ተቀየሩ ስታርች ይሆናሉም። የኢንዛይም ለውጥን በመጠቀም መበላት የሚችል ስታርች ኢንዛይሞችን በመጠቀም ከበቆሎ ጋር የሚመሳሰል ነገር ማግኘት እንችላለን። አሰራሩ እንዲህ ነው። መጀመሪያ የተሰበሰበው ሳር በውስጡ ያሉትን ንጥረ ምግቦች ለማቆየት ይጸዳና በተመጠነ ሙቀት ይደርቃል። ከዚያ በዱቄትነት ይፈጫል። ከዚያም ኢንዛይሞች በተወሰነ የሙቀት መጠን የተለየ ቀለም እንዲያወጣ ይጨመራሉ። ከዚያ በጥቃቅን ንጥረ ነገሮች ተጠናክሮ ተደባልቆ የተለወሰው ለሰው ልጅ ፍጆታ ዝግጁ ይሆናል። ኬንያ የምግብ ቀውሱ ከወዲሁ ካስጠነቀቃቸው ከሳህራ በስተደቡብ ካሉ የአፍሪካ ሀገራት አንዷ ነች። የዓለም ምግብ ፕሮግራም እንደ አውሮፓ አቆጣጠር ከ2020 ጀምሮ በአገሪቱ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በስድስት እጥፍ ከፍ ብሏል ብሎ በየካቲት ወር ወደ አራት ነጥብ አራት ሚሊየን መድረሱን አስታውቋል። የካባራክ ዩኒቨርሲቲ ምክትል ቻንስለር ሄንሪ ኪብላን ጋንት የረሃብን ቀውስ ሁኔታ ለመፍታት በአዳዲስ ፈጠራዎች ላይ ኢንቨስት ማድረግ ይረዳል ብለው ያምናሉ። Actually, most of the በእውነቱ በዓለም ላይ ያሉ አብዛኞቹ አዳዲስ ፈጠራዎች የተመረቱት ወደ ዩኒቨርስቲ መግቢያ እድሜ ባላቸው ወጣት ተማሪዎች ነው። አንድ መቶ ዓመት ዕድሜ ካለው ወንድ ወይም ሴት አዲስ ሀሳብ ማግኘት በጣም ከባድ ነው። ስለዚህ ይህ የዓለም የወደፊት እጣፈንታ ነው እና የፈጠራ ሥራዎችን ለመደገፍ በጎና ሀብትን በመመደብ ኢንቨስት ማድረግ አለብን። የአየር ንብረት ለውጥ ስጋትና በዓለም አቀፍ የአቅርቦት ሰንሰለት ስርዓት ላይ የፈጠረው ቀውስ እየጨመረ በመምጣቱ እንደ ኬንያ ያሉ የአፍሪካ ሀገራት ለአጉሪቱ የምግብ እጥረት ችግር በአገር ውስጥ መፍትሄ ሊያገኙ እንደሚገባ ባለሙያዎች ይናገራሉ። የሕክምና ተመራማሪና ከባራክ ዩኒቨርሲቲ ተባባሪ መምህር ሚካኤል ዋልኬዋ ከነዚህ አንዱ ናቸው። በሀገራችን ውስጥ ባሉ ተመራማሪዎች በደንብ የተጠኑና የተሰሩ መፍትሄዎችን ማምጣት እንችላለን። የነዚህ ምርቶች ደህንነት መመልከትና ዝቅተኛ በሆነ ዋጋ ማምረት እንድንችል በአንጻራዊነት የምርት ወጪዎችን መለየት እንችላለን። ከሶስት ዓመታት ምርምርና ሙከራዎች በኋላ የኢኮስታርች ፈጣሪዎች የባለሥልጣናትን ይሁንታ ማግኘትና ምርታቸውን ለገበያ ለማቅረብ ተስፋ አድርገዋል። እነዚህ ተማሪ የፈጠራ ሰዎች ከሳር የተሰራውን ዱቄት ከአማካይ የበቆሎ ዱቄት ዋጋ በአምስት እጥፍ ያነሰ ዋጋ በመሸጥ ኡጋሊን ማግኘት ያልታደሉትን ቤተሰቦች ከሳር የተሰራውንም ዱቄት ቢሆን በማቅረብ ወደ ራት ገበታቸው እንዲመለሱ ለመርዳት ተስፋ ያደርጋሉ። የመጨረሻ ዘገባችን ስፖርት ነው። ኬኔዲ አባተ ይቀጥላል። ትናንት በቦስተን በተካሄደ የግማሽ ማራቶን ውድድር በሴቶች ኢትዮጵያውያኑ ፎተን ተስፋዬ፣ ሰንበሬ ተፈሪ እና ጽጌ ገብረ ሰላማ ከአንደኛ እስከ ሶስተኛ ተከታትለው በመግባት አሸንፈዋል። ኤርትራዊው የማን ኃይለስላሴ ሶስተኛ በወጣበት በወንዶች ምድብ ደግሞ ኬንያዊው አቤል ኬፕቹምባና አውስትራሊያዊው ፓትሪክ ቴርናን አንደኛና ሁለተኛ ወጥተዋል። በቤሩት በተካሄደ የማራቶን ውድድር ደግሞ በሁለቱም ጾታ ኢትዮጵያውያን አትሌቶች የቦታውን ክብረ ወሰን በማሻሻል አሸንፈዋል። በሴቶች ሙሉ ጎጃም፣ ብርሃን ጌጤ ዱከሌና አስመሬ በየነ ከአንድ እስከ ሶስት ሲወጡ በወንዶች ጋዲሳ ጣፋና ጎጃም በላይነ አንደኛና ሁለተኛ ሁለተኛ መውጣታቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዓለም አትሌቲክስ የወርቅ ደረጃ ባለው የካርዲፍ ሀገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያውያኑ ልቅና አምባውና አስማረች አንድ ላይ ሁለተኛና ሶስተኛ ወጥተዋል። በዌልስ ዋና ከተማ በተካሄደው በዚህ ውድድር የብሪታንያዋ ሜጋን ኬዝ አንደኛ መውጣቷን የዓለም አትሌቲክስ መረጃ ያሳያል። ኡጋንዳዊው ኬኔት ኪፕሮፕና ኬንያዊው ቪንሴንት ሙታይ አንደኛና ሁለተኛ በወጡበት የወንዶች ምድብ ኢትዮጵያዊው አቤል በቀለ ሶስተኛ ወጥቷል። ትናንት በስፔን ሲቪ አቅራቢያ ተካሄደ ሀገር አቋራጭ ውድድር ደግሞ በሴቶች ኢትዮጵያዊቷ ሰናይት ጌታቸው ሁለተኛ ስትወጣ አንደኛና ሁለተኛ የወጡት ኬንያውያን አትሌቶች ናቸው። በእስራኤል ሐማስ ግጭት ምክንያት የእስራኤልና የፍልስጤን ብሔራዊ ቡድኖች ለደህንነት ሲባል ግጭቱ እስኪቆም በሜዳቸው የሚያደርጓቸውን ጨዋታዎች በሌሎች ሀገራት ያደርጋሉ። በታሳስ ወር በቴላቪቭ ሊደረጉ የነበሩት የእስራኤል የሴቶች ሊግ ጨዋታዎች ወደ አርሜኒያና ሃንጋሪ ተዛውረዋል ሲል የአውሮፓ እግር ኳስ አስተዳዳሪው አካል ዩኤፍ አስታውቋል። እስራኤል በሚቀጥለው ወር አርሜኒያና ኢስቶኒያን በሜዳዋ ታስተናግድ የነበረ ቢሆንም በአውሮፓውያኑ አቆጣጠር ታሳስ ሁለት ከ ከአርመን ጋር የምታደርገው ጨዋታ በተጋጣሚዋ አርሜንያ ዋና ከተማ የሬቫን ከሶስት ቀናት በኋላ ከኤስቶኒያ ጋር የምታደርገው ጨዋታ ደግሞ በሃንጋሪ ይደረጋሉ። ሁለቱም ጨዋታዎች ተመልካቾች በታደሙበት እንደሚደረጉም ዩኤፋ አስታውቋል። እስራኤል በወንዶች ዩሮ 2024 ማጣሪያ ከስዊዘርላንድ እና ሮማንያ ጋር የምታደርጋቸው ጨዋታዎችም ወደ ሃንጋሪ መዛወራቸውን ዩኤፋ ባለፈው ወር መግለጹ ይታወሳል። በተመሳሳይ የፍልስጤን ብሔራዊ ቡድን ከአውስ ከአውስትራሊያ ጋር የሚያደርገው የዓለም ዋንጫ ማጣሪያ ጨዋታ በኩዌት ይደረጋል። አልጄሪያ የፍልስጤም ጨዋታዎችን ለማስተናገድ ያቀረበችው ጥያቄ በጨዋታው ባለስልጣናት ውድቅ ከተደረገ በኋላ እንደ አውሮፓውያኑ ኅዳር 21 ከአውስትራሊያ ጋራ ለዓለም ዋንጫ ማጣሪያ የምታደርገው ጨዋታ በኩዌት እንደሚደረግ ተረጋግጧል። የእንግሊዝ ፕሪምየር ሊግ ክለቦች በተመሳሳይ ባለቤትነት ስር ከሚገኙ ቡድኖች የሚደረጉ የተጫዋች ውሰት ዝውውሮችን ለመከልከል ከሳምንት በኋላ ድምፅ እንደሚሰጡ ታውቋል። ይህ ዜና የተሰማው አማካዩ ሳንድሮ ቶናሊ ለአስር ወራት የታገደበት ኒውካስል የአማካይ ክፍል ክፍተቱን ለመሙላት በሰኔ ወር በ47 ሚሊዮን ፓውንድ የሳኡዲውን አልሂላልን የተቀላቀለውን ሩበን ኔቬስን ለማስመጣት እንደሚፈልግ እየተነገረ ባለበት ወቅት ነው ክለቦቹ አዲሱን የውሳ ውሳኔ ሀሳብ በድምጻቸው ከደገፉ ኒውካስል በሳውዲ አረቢያ ኢንቨስትመንት ፈንድ ባለቤትነት ስር ካሉ ክለቦች ተጫዋቾችን በውሰት ማስፈርም አይችልም። ከሀያ የፕሪምየር ሊግ ክለቦች ቢያንስ የ አስራ አራቱ ድጋፍ የሚያስፈልገው ጊዜያዊው ህግ ተግባራዊ የሚሆነው በውሰት ለሚመጡ ተጫዋቾች እንጂ በውሰት ከፕሪምየር ሊጉ ወደ ሌላ ክለብ ለሚሄዱት እንዳልሆነም ተገልጿል። ህጉ ተግባራዊ የሚሆነው በክረምቱ የዝውውር መስኮት ወቅት ዘላቂ መፍትሄ ይፋ እስኪሆን ብቻ ነው ተብሏል። ኒውካስል፣ ማንቸስተር ሲቲ እና ቼልሲን ጨምሮ አስር የፕሪምየር ሊግ ክለቦች ከአንድ በላይ ክለቦችን በባለቤትነት በያዙ ኩባንያዎችና ባለሀብቶች ስር ናቸው። ክብረ ወሰኖችን በመስበር የተካነው ሰርቢያዊው ኖቫክ ጆኮቪች ትናንት በጣሊያን ቱሪን በተካሄደ የኤቲፒ ፍጻሜ የዴንማርኩን ሆልጌ ሩኔን በመርታት የአመቱ ቁጥር አንድ የሜዳ ቴኒስ ተጫዋች በመሆን የውድድር አመቱን አጠናቋል። አመቱን በአንደኝነት ለመጨረስ አንድ ጨዋታ ብቻ ማሸነፍ ይጠበቅበት የነበረው ጆኮቪች ትናንት ሶስት ሰዓታትን በፈጀው ጨዋታ ሆልጌ ሩኔን ሰባት ለስድስት፣ ስድስት ለሰባት እና ስድስት ለሶስት በሆነ ውጤት በማሸነፍ አሳክቷል። የ የአመቱ ቁጥር አንድ በመሆን ሲያጠናቀቅ የአሁኑ ስምንተኛው የሆነው ጆኮቪች አመቱን በቁጥር አንድነት ያጠናቀቀ በእድሜ ትልቁ ተጫዋችም ነው ከድሉ በኋላ ይህ ለእኔ ትልቅ ነገር ነው ያለው ጆኮቪች አክሎም የዛሬውን ጨዋታ ለማሸነፍ በጣም ጓጉቼ ነበር ከግራንድ ስላም ሌላ የአለም ቁጥር አንድ ሆኖ ማጠናቀቅ እስካሁን የሁል ጊዜ ግቤ ነው ማለቱን አሶሺየትድ ፕሬስ ዘግቧል አመታዊ የቁጥር አንድ ደረጃን በመያዝ ከጆኮቪች ቀጥሎ ባለው ደረጃ የሚገኘው ስድስት ጊዜ ክብሩን የተቀዳጀው አሜሪካዊው ፒት ሳምፕረስ ነው። ሮጀር ፌዴረር፣ ጂሚ ኮኖርስ እና ራፋኤል ናዳል ደግሞ አምስት አምስት ጊዜ የአመቱ ቁጥር አንድ ሆነው ማጠናቀቅ ችለዋል። የትናንቱን ጨምሮ አስራ ዘጠኝ ተከታታይ ጨዋታዎችን ያሸነፈው ጆኮቪች በአመቱ ሶስት የግራንድ ስላም ዋንጫዎችን በማንሳትም ክብረ ወሰን ይዟል። ተጫዋቹ በአጠቃላይ ሀያ አራት ጊዜ የግራንድ ስላም ሻምፒዮን በመሆንም የሚስተካከለው የለም። ለዛሬ የመረጥናቸው የስፖርት መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ለሰኞው ምሽት ህዳር 3 2016 ዓ ም የያዝናቸው መሰናዶች ተጠናቀቁ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።